ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዘር ማጥፋት የሚለው ቃል እጅጉን ብርቱ ነው። ግና ምን ማለት ነው? አንድን ግጭት ዘር ማጥፋት ብሎ የሚወስነውስ ማን ነው? ከቃሉ ጀርባ ያሉት የፖላንዱ የሕግ ባለሙያ የነበሩት ራፋኤል ለምኪን ናቸው። ከግሪክ ቅጥያ ቃል ጄኖስ ዘር እና ከላቲን ቅጥያ ቃል ሳይድ ግድያ ትርጓሜን አያይዘው ቃሉን የፈጠሩት በ1944 ነው። የቃሉ ፈጠራ ከሆሎኮስትና ቀደምት ክስተቶች ምላሽ ጋር በከፊል ተያይዞ ነው። የዓለም አቀፍ ዘር ማጥፋት ጠበብት ማኅበር ፕሬዚደንት ዶክተር ሜላኒ ኦብራይን የሊንኮንን ሕሳቤ አንስተው ሲያስረዱ፣ አንድ ሰው ሌላን ሰው በመግደል ክስ ተመስርቶበት ለስራትና ለቅጣት ሲደረግ እንደምን ሆኖ ነው አንድ ሰው በመቶዎች በሺዎች ወይም በሚሊዮን የሚቆጠሩ ሰዎችን ሲገል በተመሳሳይ ወንጀል የማንፈርጀው ከሚል መነሻ እንደሁ ያስረዳሉ። ይሁንና እሳቤውን ተከትሎ ባካሄዱት የቅስቀሳ ዘመቻ በ1948 ዘር ማጥፋት እውቅና አግኝቶ ዓለም አቀፍ ወንጀል ለመሆን የበቃው ሲሉም አክለው ይናገራሉ። ጨምሮም ዘር ማጥፋት የወንጀሎች ድርጊት ሲሆን የወንጀል ድርጊቶችም ሲዘረዘሩ ሆን ተብሎ መላውን ወይም በከፊል አንድን ብሔራዊ ዝርያ፣ ጎሳ ወይም የሃይማኖት ቡድን ማጥፋት ነው። በተለይም የዘር ማጥፋት ወንጀሎች የግድያ ወንጀል፣ ብርቱ የአካል ወይም የአእምሮ ጉዳት፣ ልጆችን ከአንድ ቡድን ወደ ሌላ ቡድን የማሸጋገርና ሌሎች በርካታ ዝርዝር ወንጀሎችን ያካተተ ነው በማለት ይገልጣሉ። ለዘር ማጥፋት ሕጋዊ እርምጃም ግዴታ ያለባቸው የውል ስምምነቱን ፈራሚ የሆኑ አገራት ብቻ ናቸው። በዓለም ላይ ሀገራዊ እውቅና ካላቸው 195 አገራት ውስጥ የውል ስምምነቱ አካል ሆነው ያሉት 153 ናቸው። እናም የዘር ማጥፋት የውል ስምምነት ቢጣስ የሚያስከትላቸው መዘዞች ምን ይሆናሉ? ዶክተር ኦብራያን ይህን ሲያስረዱ ተጠያቂ ለሚሆን ግለሰብ መጠየቂያው ዓለም አቀፍ የወንጀል ፍርድ ቤት ወይም የዘር ማጥፋት በመንግስታት መካከል የግዛት ውዝግቦችን አክሎ የሚመለከተው ዓለም አቀፍ የፍትህ ፍርድ ቤት ይሆናል ይላሉ። ግለሰቦችንም ወይም መንግስታት እንዲሁ መረጃዎችን ማቅረብ ቀላልና ቀጥተኛ ይመስላል። በመቶዎች የሚቆጠሩ በዘር ማጥፋት ክስተትና ሁነቶች የሚፈረጁ አሉ። ሆኖም የኒው ሳውዝ ዌልስ ዩኒቨርሲቲ የዓለም አቀፍ ሕግ ፕሮፌሰር ሴራ ዊሊያምስ ህጋዊ እውቅና ያገኙት ግና እፍኝ የሆኑት ብቻ እንደሆኑ ሲገልጡ ዘር ማጥፋትን ማራገጥ በእጅጉ አዋኪ ነው። ለዚያም ነው አቃቤ ህጎች ሌሎች ወንጀሎች ላይ ማተኮርን የሚመርጡት ይላሉ። የዓለም አቀፍ ፍትህ ፍርድ ቤት የተመለከተው አራት የዘር ማጥፋት ጉዳዮችን ብቻ ነው። ይህም የሆነውም የቅሬታ ስም የሚቀርበው በሀገራት ብቻ ከመሆኑ አኳያ ነው። በ2023 ወርሃ ሴፕቴምበር አውስትራሊያን ጨምሮ ሰላሳ ሁለት አገራት ዩክሬንን በመደገፍ ሩሲያ ላይ የዘር ማጥፋት ክስ አቀረቡ። ይሁንና እስካሁን ድረስ ጉዳዩ እልባት ሳያገኝ አዝግሞ እየሄደ ይገኛል። ፕሮፌሰር ዊልያምስ ይህን አስመልክተው ሲያስረዱ ስለምን የተለያዩ ስርዓተ ደንብ ደረጃዎች አሉ። ያም ማለት ከሰባት እስከ አስር ዓመታት ያህል ነው ጉዳዩ መታየት ከተጀመረበት ሙሉ ብይን እስከሚያገኝበት ድረስ እናም ያን ያህል በፍጥነት የሚሄድ አይደለም ይላሉ። እንዲያም ሆኖ ግና ፍርድ ቤቱ ጊዜያዊ እርምጃዎችን እንዲወሰዱ ትዕዛዞችን ማስተላለፍ ይችላል። ግለሰቦችን በተመለከተስ ምን ይሆናል? አንድን ሰው በዘር ማጥፋት ተጠያቂ ማድረግ የሚቻለው እንደምን ነው? ፕሮፌሰር ዊሊያምስ የዓለም አቀፍ ወንጀል ፍርድ ቤት በወንጀል ተጠያቂ የሆኑ ግለሰቦችን እንደሚመለከትና ለምሳሌ ያህል አውስትራሊያ ውስጥ ከሚቀርብ አንድ የወንጀል ክስ በማያጠራጥር ደረጃ አሳማኝ ነገሮች መሆናቸውን እንደሚመለከት ያስረዳሉ። የዓለም አቀፍ ወንጀል ፍርድ ቤት ከተቋቋመ ወዲህ ባለፉት ሃያ ሁለት ዓመታት በዘር ማጥፋት የስር ማዝዣ ያወጣው አንዴ ብቻ ነው። ያም በ2009 በዳርፎር ዘር ማጥፋት ተጠያቂ ላደረጋቸው የሱዳኑ ፕሬዚደንት ኦማር ሐሰን አልበሺር ነው። እሳቸውም ቢሆኑ እስካሁን ለእስር አልበቁም። ዘር ማጥፋትን በማረጋገጥ በኩል አያሌ ፖለቲካዊና ሕጋዊ አስባቦች አሉ። ይሁንና ቃሉ ሁሌም ይነሳል፣ ከዓለም አቀፍ ሕግ ጋር ባልተያያዘ መልኩም ጭምር። በኒውዮርክ ዩኒቨርሲቲ የሰብአዊ መብቶችና ዓለም አቀፍ ሕግ ፕሮፌሰር ቫሱክ ኔሲያ ሰዎች የጅምላ ግድያን ተቃውሞንና ሐዘንን ለመግለጽም በዘር ማጥፋት ይገልጡታል። ዘር ማጥፋት ብርቱ ቃል ነው፣ ከፊል ምክንያቱም በቀላሉ ተገላጭ ከመሆኑ አንጻር የተለያዩ ብርቱ ሁነቶች በተለያዩ ክፍለ ዓለማት ቋንቋ ይነገራል። ከ1948 ወዲህ ዘር ማጥፋት የሚለው ቃል ዓለም አቀፍ ወንጀል ከሆነ በኋላ ዘርፈ ብዙ ትርጓሚዎቹን ይዞ ክርክሮች እየተደረጉበት አለ ይላሉ። ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ